ቀደም ሲል እንደ ጠቀሱት በወቅቱ የነበሩት የመከላከያ ወታደሮች ወይም የጦር ሰራዊት አባላት መጥተው በርካታ ጥይቶች ተኩሰው ከዛም በእርሶ በመቁሰሎ እንደገና ወደ ሆስፒታል ሄደው እዛ ሕክምና እያገኙ ነበር የነገሩን። ምን ያህል ጥይቶች ሰውነቶ ላይ አርፎ ነበር? የትኛው ክፍልስ ነበር የበልጡን ጉዳት የደረሰበት? በወቅቱ የመታችኝ አንድ ጥይት ነች አንድ ጥይት ነች። እሷም አከርካሪዬን አገኘችው በጎን በኩል ገብታ በአንገቴ በኩል ወጣች። ዶክተሮቹም ሲያዩ ልብ በዚያን ጊዜ ድምፁ ብቻ እንኳን ያቆመው ነበረ። ይሄን ያህል በልብህ አጠገብ አልፎ በሕይወት መኖርህ የሚገርም ነገር ነው ነ ያሉኝ እንግሊዝ ሀገር ለህክምና የሄድኩ ጊዜ እና ወደ ኋላ ተመልሼ እንግዲህ እዚያው ሐኪም ቤት ወታደሮቹ ሐኪም ቤት ክቡር ዘበኛ ሆስፒታል ባለውበት ጊዜ ሌሎችም በዚህ በጦርነቱ ምክንያት በተለየ በዚህ በሸንኮራ አካባቢ ጦርነት ነበረ እና ከዚያ የተመቱ እስረኞችም መጥተው እዚያ ተኝተዋል። እና እዚያ የነበረው ወታደር ጠመንጃ ይዞ ነው የሚጠብቀን። እና እነዚህ ነገ የፍየል ወጠጤ የሚዘመርባቸው ናቸው እያለ ያወራል ለጓደኞቹ ሲያወራ እና እዚያ ባለሁበት ጊዜ በጀርባዬ ነበር የተኛሁት። አልተነቃነኩም። ስንት ቀን በኋላ ሐኪም መጥቶ ሲያገላብጠኝ አንሶላው ጀርባዬ ላይ ተለጥፎ ቀረ እና ያንን ሲያላቅቁት በሞላ ጀርባዬ ቁስል ሆነ። ያንን እንግዲህ ለማከም ብዙ ጊዜ የፈጀው እሱ ነው። ከዚያ ዶክተር አስራት ጥቁር አንበሳ ያክም ነበረ እና እንደምንም ብዬ አስፈቅጄ እዚያ እንድታከም ሄድኩ። እዚያ ባለሁበት ጊዜ እንግዲህ ዶክተር አስራትን ሳይ ራሱም ተስፋ ይሰጣል። ሲያክመኝ እግሬ አይነቃነቅም። በኋላ ጠየቅኩት። ዶክተር አስራት እንዴት ነው እግሮቼ አይነቃነቁም? አሁን የምታደርጉልኝ ህክምና ምንድን ነው? ስለው ቁስልህን ማዳን ነው አለኛ። ኧረ የግሬስ ነገር እንዴት ይሆናል? ስለው እግርህ ቢድንም ባይድንም ምንም አይደለም፣ እጅህ ይሰራል፣ ጭንቅላትህ ደህና ነው። ወታደር ለመሆኑ አልፈለግክም፣ ስርሀን ልትሰራ ትችላለህ፣ እና በዚያ ያንም ማሰብ ያለብህ አለኛ። እንግዲህ ገብቶታል እሱ። እኔ እንግዲህ ምናልኩት አይ እኔ በእግሬ መሄድ ማልችል ከሆነ በእውነት አልፈልግም ብሞት ይሻለኛል በፍጹም በወንበር ላይ ሆኜ መኖር አልፈልግም አልኩት አይ ለማንኛውም ውጭ ሀገር ሄደህ ትታከማለህ አለና እንግሊዝ ሀገር እንዲሄድ መንገድ ፈለገልኝ በሁለተኛው የአለም ጦርነት ብዙ የተጎዱ እንግሊዞች የሚታከሙበት አከርካሪያቸው የተመታ ስፓይናል ኮርት ኢንጅሪስ ይባላሉ እነሱ የሚታከሙበት ሆስፒታል አለ። ለዚሁ ጥናት የተደረገ እዚያ ተጻጽፎ ሲጠይቃቸው እኛ ሌላ ኢትዮጵያዊ አንቀበልም አሉ። ምን ማለታቸው ነው? እዚያው አንድ ሌላ ኢትዮጵያዊ ለካ እንደዚሁ ችግር ገጥሞት ከታከመ በኋላ አልመለስም፣ የትም አልሄድም ስላላቸው እዚያው ቁጭ ብሏል። እንዲያውም አንድ ክፍል ሰጥተውት እዚያው ሆስፒታል ውስጥ ይኖራል እና ደግሞ ሌላ ኢትዮጵያዊ የላካችሁብኝ እንደሆነ እኛ ስንቶቹን እዚህ እናስተዳድራለን አንቀበልም አሉ። እንዳጋጣሚ ሆኖ የውጭ ሐኪሞች የውጭ ፈታኞች፣ የሕክምና ተማሪዎችን የሚመረቁትን ከእንግሊዝ ሀገር መጥተው ነበረ ሊረዱ ፈተናውን እና ከነሱ አንዱ ጠራና አመጣውን ክፍል አስተዋወቀኝ። ያው ጌታቸው እዚያ ሄዶ ለመታከም ይፈልጋል፣ ሆስፒታሉ እንግሊዝ ሀገር ያለው ሆስፒታል ሊቀበለው አልቻለም እና እባክህን ነጋግርልን አለው። እሱ ከኤድንበራ ነው ሰውዬ የመጣው። ነገር ግን በቀጥታ ከስቶክ ማንድቤል ሄዶ ከዲሬክተሩ ጋር ተናግሮ፣ ከዚያ ቴሌግራም ላከልን፣ ነግሬው ሊመጣ ይችላል ብሎ ወሰነልኝ። ከዚያ እንግዲህ አሁን ማስፈቀዱ ነበረ፣ ከኢትዮጵያ ለመውጣት ማስፈቀዱ። እዚያው እነሱ ተደባድበው እነሱ አቁስለው ወደ ውጭ መላክ አይችሉም፣ አይፈልጉም። እና በዚያን ጊዜ አንዳንዶቹን ወታደሮች ስለማውቃቸው በተለይ የሻለቃ ሲሳይን ከሆስፒታሉ ስልክ ደውዬ ሐኪሙ ወደ ውጭ ሀገር ሄደህ ታከም ብሎኛልና ለሱ ፈቃድ እንድትሰጡልኝ ወጪንም እንድትችሉ እኔ ባላጠፋሁት ጥፋት ነው እንደዚህ ያደረጋችሁ። ጥፋቱ የእናንተ ነውና ወጪውንም ከፍላችሁ እዚያ እንድታሳክሙኝ ነው የምፈልገው ብዬ ስጠይቀው፣ አይ የገንዘቡን እንኳን እንጃ፣ ግን ለማስፈቀድ ሞክርልሃለሁ አለ። በኋላ ትንሽ ቆየና ደወለልኝና ፕሬዚደንቱ እንድትሄድ ፈቅዶልሃል፣ ገንዘቡን ግን እኛ አናወጣም አሉን። ግን እኔ እንደ አጋጣሚ የወርልድ ካውንስል ኦፍ ቸርችስ ሰራተኛ አንዱ እኔ አባል ነበርኩ የወርልድ ካውንስል ኦፍ ቸርችስ እና ይህንን ሰምቶ እዚያው ሆስፒታል መጥቶ የለቀቁህ እንደሆነ እኛ እናሳክምሃለን አሉኝ። እና ይሄ ትልቅ ትልቅ እፎይታ ነው። ተፈቀደልኝ። ከዚያ እንግሊዝ ሀገር ስገባ እንግሊዝ ሀገር ስገባ ጠረጴዛ ላይ የተከመረው እንኳን ደህና መጣ ካርድ ከራሱ ከአንግሊካን ጳጳስ ጀምሮ ከካህናቱም ማላቃቸው ሁሉ ጠረጴዛ ላይ የተከምሮ አገኘሁት ዜሪ ማርሄ የሚል እና አውሮፕላን ማረፊያም ስንደርስ ዲያቆናት እየዘመሩ ነው የተቀበሉን። የተቀበሉን እና ባለቤቴን ከዚያ ሆስፒታል ሄደን ሕክምናችንን እዚያ የጀመርነው እንግሊዝ ሀገር ሕክምና ውስጥ ምን ያህል የተሳካ ነበር? ከዛስ ወደ ሀገር አሜሪካ እንደምን ሊያቀኖች አሉ? እንግሊዝ ሀገር የተደረገልኝ ሕክምና ቁስሌን ማዳን ብቻ ነበር። ቁስሉን እንደገና አዲስ አድርገው ፋቁት ሐኪሞቹ ፋቁና አዲስ ቁስል አድርገው ያንን አዲስ ቁስል ማከምና መነቃነቅ ፊዚካል ኤክሰርሳይዝ ነበር የማደርገውና፣ በሱ ነው። አንድ ሰባት ወር እዚያ ቆየሁ። ሰባት ወር በኋላ እንዲያውም ተነስቼ ምርኩዝ የሚይዤ ወደ አዋዲህ እስከ ማለት ደርሼ ነበረ። እዚያ በነበርኩበት ጊዜ እንግዲህ ሰባት ወር ካለፈ በኋላ መውጣትም ስላለብኝ፣ እኔ ወደ ኢትዮጵያ ለመመለስ ሀሳብም አልነበረኝም። እዚያው እንግሊዝ ሀገር ስራ አገኝ እንደሆነ በማለት ያው የኔ ብጤው መቼም ዞሮ ዞሮ ዩኒቨርሲቲ አካባቢ ነው የሚጠይቀው ስራ እና የስኩል ኦፍ ኦሪየንታል ስታዲስ ኦሪየንታል አንድ አፍሪካን ስታዲስ የሚባለው እነ ፕሮፌሰር ኡልንዶርፍ የሚያስተምሩበት ቦታ ነው። በዚያ መምጣቴን ስነግራቸው መጥተው አነጋገሩኝ፣ እና ለረጅም ጊዜ ባይሆንም በቂ ባይሆንም ለጥቂት ጊዜ እኛ ዘንድ ስራ ልናገኝልህ እንችላለን አሉ። ይሄ የምስማማኝ አልነበረም እና ሳስብ፣ ወደ አሜሪካን የመምጣቱ ሀሳብ ተነሳ። እንግዲህ ምንድነው የሆነው? አዲስ አበባ በነበርኩበት ጊዜ ወይንም ደግሞ ከዚያ በፊት አንድ አሜሪካዊ የኢትዮጵያን መጽሐፍት ለመመርመር ብሉይ ኪዳን መምህር ነው። ቫንደልቬርት ዩኒቨርሲቲ ዲን ነው። ሀረልሰን ይባላል። እሱ ብፁዕ አቡነ ቴዎፍሎስን ያገኝና ሲያነጋግራቸው ኧረ እባክህን አንተ እንኳን መጣ፣ እኛ መጽሐፍቶቻችን እየጠፉ ተቸግረናል። አንዳንዶቹም ያረጃሉ፣ አንዳንዶቹም ይቃጠላሉ፣ አንዳንዶቹም አይጥ ይበላቸዋል፣ ተባይ ይበላቸዋል፣ አንዳንዶቹም ነጋዴዎችና አትራፊዎች ይወስዷቸዋል ና እንዲያው ከመጥፋታቸው በፊት ሌላው ቢቀር እንዲያው በማይክሮ ፊልም ቢቀመጡ የሚቻልበትን መንገድ ትፈልግ እንደው ታገኝልን እንደሆነ ብለው ጠየቁት። በጽሁ አባታችን እና እሱ መጣና ቅዱስ ቅዱስ ዮሐንስ ዩኒቨርሲቲ እንደዚህ ያለ ስራ የሚሰራ ክፍል ስላለው አውሮፓም፣ ሌላም ቦታ እየዞሩ አሮጌ መጽሐፍ ፎቶግራፊ የሚያነሳ ድርጅት አለው። የሴንት ጆንስ ዩኒቨርሲቲ ከእነሱ ጋር ግንኙነት ፈጠረና ወዲያው ተቋቋመ፣ ተፈቀደ። የኢትዮጵያውን ምን ፎቶግራፍ እናነሳለን አሉ። ባጀት ፈልገው ዶክተር ስርግው ሀብለስላሴ የታሪክ ክፍል ነው። እሱ ዳይሬክተር ሆኖ እኔም እዚያው እየሰራው ፎቶግራፍ ማንሳት ጀመርን። እያነሳን ፎቶግራፉን አንድ ኮፒ ለአዲስ አበባ ዩኒቨርስቲ፣ አንድ ኮፒ ለቤተ ክህነት፣ አንድ ኮፒ ለናሽናል ላይብራሪ ለኢትዮጵያ ቤተ መጻህፍቶ መዘክር እና አንድ ኮፒ ደግሞ ለእኛ ለዚህ ለቅዱስ ዮሐንስ ዩኒቨርሲቲ እየተላከ ይከማች ነበረ። በዓመት አንዴም ይሆን እየተሰበሰብን እዚያ እንዴት ወደፊት እንደምንቀጥል እንነጋገራለን። ኮሚቴ አቋቁመን ስርግው ሊቀመንበር ነው፣ እኔ አባል ነኝ፣ ደግሞ ሌሎችም አሉ አባሎች። ከዚያ ከቅዱስ ዮሐንስ ዩኒቨርሲቲም ዳይሬክተሩ ይመጣል፣ ሚስተር ሃረልሰንም ከናሽቪል ይመጣል። እዚያ በዓመት አንድ ጊዜ ስብሰባ እናደርጋለን። እና በስብሰባው ውስጥ አንድ ጊዜ ምን አለ ዳይሬክተሩ፣ የሴንት ጆንስ ዩኒቨርሲቲ ዳይሬክተር፣ መጽሐፍቱ አሁን በማይክሮፊልም እየተከማችተው ቁጭ ብለዋል። እነዚህን መምህራኑ ሊቃውንቱ ሊመረምሯቸው አልቻሉም። ዓላማው ለመምህራን ለሊቃውንት እያሳየን ጥናት እንዲደረግበት፣ ሁለተኛም ደግሞ እንዲከተቱ ነውና፣ አሁን ይህንን ለማድረግ ካታሎግ መደረግ አለባቸዋል። እና በውስጣቸው ምን እንዳለ ዝርዝራቸው የሚያውቅ የለም። ምን መጽሐፍ ፎቶግራፍ ተነሳ፣ ምን መጽሐፍ በውስጡ ምን አለ፣ የተነሱት ምን አለባቸው። በውስጡ ተከምረዋል፣ በቃ በማይክሮፊል እንዲሁ። ግምጃ ቤት ውስጥ ማለት ነው። አዎ፣ ግምጃ ቤት ውስጥ ተከምረዋል። እንደ ሳጥን፣ በደንብ ደንበኛ ሳጥን እንደ ድሮወር ተበጅቶለት በዚያ ውስጥ ተከምረዋል እና ምን አለ ዳይሬክተሩ፣ እነዚህ ካታሎግድ መሆን አለባቸው። ካታሎግ ማለት መጽሐፉ ተከፍቶ ማይክሮፊልሙ ተከፍቶ በውስጡ ያለው ተነቦ ይመዘገባል። ከየት የመጣ እንደሆነ በውስጡ ምን እንዳለ በብራና ነው ወይስ በወረቀት የተጻፈው የሃይማኖት መጽሐፍ ነው የታሪክ መጽሐፍ ነው ምንድን ነው ከውጭ የተተረጎመ ነው ወይስ ኢትዮጵያውያን የጻፉት ነው የሚለውን ሁሉ በሞላ በአጭሩ አንድ ሁለት ሶስት ገጽ እያንዳንዱ መጽሐፍ ሁለት ሶስት ገጽ ማብራሪያ መግለጫ እየተሰጠ ይከተታል ያ ማብራሪያው ይሰበሰብና አንድ መጽሐፍ ይወጣዋል። እንግዲህ የአምስት መቶ መጽሐፍ መግለጫ በአንድ መጽሐፍ ውስጥ ይታተማሉ። ምን ማለት ነው? እንግዲህ ይሄ ካታሎግ ይባላል። አንድ ሰው ከፍቶ ቁጥር አላቸው፣ ቁጥር ሰባ አምስት ብሎ ያነባል። በውስጡ መጠኑ ምን ያህል ነው? ስንት ገጾች አሉት? በውስጡ ምን ምን አለበት? ያ ያለ ሊቁ ወይንም ተመራማሪው ያን ያይ እና ይህን ማይክሮፊልም ላኩልኝ ይላል። ያን ጊዜ ገንዘብ ከፍሎ ፎቶግራፍ ተነስቶለት ሌላ ኮፒ ማለት ነው ወይ ፕሪንት ታትሞ ወይንም ደግሞ ፎቶግራፍ ተነስቶ ሌላ ማይክሮፊልም ተደርጎ ይላክለታል። ያንን እንግዲህ ተራምሮ ያጠናል ማለት ነው፣ እየተመራመረ ያሳትመዋል ማለት ነው። የኢትዮጵያን ታሪክ፣ የቤተ ክርስቲያን ታሪክ የሚታወቀው በዚህ መልክ ነው። እዚያ ባለንበት ጊዜ እንግዲህ ይሄ ጉዳይ ተነሳ። ካታሎግ መደረግ አለበትና አንድ ሊቅ ግዕዝ የሚያቅ ብራይስት የሚያቅ ሱርስጥ የሚያቅ አረብኛ የሚያቅ ሊቅ አግኝተናል፣ ግዕዝም ያውቃልና እሱ ካታሎግ እንዲያደርግልን ቀጥረው ነው ምን ታስባላችሁ? አለ ሲል ዶክተር ስርግው አይ እኛ እዚሁ እናደርገዋለን አለ። በኋላ ምን አልኩት ዶክተር ስርግው እንዴ ይሄ እኮ ስራ በጣም አድካሚ ነው፣ ሙሉ ጊዜ የሚጠይቅ ነው። አዋቂ የሚጠይቅ ነው። ከእኛ ውስጥ ከኢትዮጵያውያን ውስጥ ግዕዙን የሚያውቅ ስርዓቱን የሚያውቅ የህብራይስጡንና የግንኙነቱን የሚያውቅ ከሌሎቹ ጋር ግሪክኛውን ሁሉ የሚያውቅ ስራዬ ብሎ ይሄንን ቁጭ ብሎ የሚውል አንድ እኮ መጽሐፍ ለካታሎግ ለማድረግ ምናልባት አንድ ቀን ይፈጅ ይሆናል እና መርምሮ ነው የሚመዘግበው። እና ይህንን ለማድረግ ማን አለን? ለምሳሌ እኔን አርግ ብትለኝ ስራውን ለማረግ ብችልም፣ አንተ ስራው ብትለኝ ልሰራው ብችልም፣ እኔ መጽሐፍቱን ለመመርመርና ለማጥናት ነው እንጂ የምፈልገው፣ ለሌሎች እንዲያጠኑ እያጠናሁ ለእነሱ አሳላፊነት ልቆም አልችልም። እና ማን ነው የሚያደርገው? እና እባክህን እዚያው አሜሪካን አገር ቢያደርጉት ይሻላል ዛልኩት። ነገሩን አያወጣ ወረድ ና በድምጽ ብልጫ ወይንም ሁላችንም ተስማማን ጥሩ ነው። ሰንት ጆንስ ዩኒቨርሲቲ ካታሎግ አድርገው ተባለ። እዛ ማንን አግኝተው ነው አሜሪካኖቹ? ሚስተር ዊሊያም ማክንበር ይባላል። በጣም ሱርስ ታዋቂ ነው። በጣም በአለም ላይ የታወቀ ነው። በዚህ በኦሪየንታል ስታዲስ በጣም የታወቀ ሊቅ ነው። የግዕዝን ተመራምሮ ከፍተኛ ደረጃም ባይደርስም የመጀመሪያውን መስጠት ይችላል። ግን ደግሞ አማርኛ ግን አይችልም። እና አሁን እንደገና ስብሰባ ሲያደርጉ በአመቱ እንዳጋጣሚ እኔን ያጡኛል የት ኬደ ብለው ሲጠይቁ ይነግሯቸዋል እንግሊዝ ሀገር ነው ይሏቸዋል አለቃው በእኛ በኩል አልፎ በእንግሊዝ በኩል ማለት ነው እኔ ባለሁበት በኩል እንግሊዝ ሀገር ሆስፒታል መጥቶ አዎ መጥቶ ጠየቀኝ እንደው ሳላስበው እዚያ ሳየው በጣም ገረመኝ እንዴት ነህ ደህና ነው ወይ እንዴት በምን አወቅከው እዚህ መኖርን ስለው ነገሩኝ አለና እኛ ዘንድ ብትመጣ ዶክተር ማክንበር እርዳታ ይፈልጋል እኛ ዘንድ ብትመጣ እንዴት ነው አይለኝም ያ ቅድም የተጫወት ነው የአጋጣሚ ነገር የተባለው ነው። እና ይሄማ የምፈልገው ነው መጣለሁ። ሌላ አማራጭም የለኝም አልኩ። በዚያ ምክንያት ነው እንግዲህ ወደ አሜሪካን ሀገር ልመጣ የቻልኩት እና ቅዱስ ዮሐንስ ዩኒቨርሲቲ በምዕራባውያን አቆጣጠር በሰባ ስድስት አመተ ምህረት ነው የመጣሁት ከዚያን ጊዜ ጀምሮ ጡረታ እስከወጣ ድረስ እነዚያም መጽሐፍት በማሳተም በማጥናት፣ በመመርመር ላይ ነበር ያለሁት። አሁንም ጡረታ ከወጣሁ ወዲህ በዚያው ላይ ነው ያለሁት። እዚያ በነበርኩበት ጊዜ እንግዲህ አዲስ አበባ የኢትዮጵያ የግዕዝ ስነ ጽሁፍ ታሪክ አስተምር ነበረ። ግዕዝ አስተምር ነበረ። አማርኛም ሰዋሱን እና ስነ ጽሁፉን አስተምር ነበረ። ግን አሁን ወደ ኋላ ሄጄ ሳየው ሰንት ጆንስ ዩኒቨርሲቲ ያሉትን መጽሐፍት ስመረምር አስተምር የነበረው ለአንደር ግራጁዌት በቂ ቢሆንም፣ ለእኔ እውቀቴ ምናልባት ከእጥፍ በላይ ነው የሆነው። ለማወቅ የቻልኩት የግዕዝን ስነ ጽሁፍ ለመረዳት የቻልኩት እዚህ ካታሎግ ማድረግ በጀመርኩበት ጊዜ ነው። ምንድን ነው የማደርገው? አንድ ማይክሮፊልም ስከፍት ምን እንዳለ ስለማላውቀው ልክ ሎተሪ እንደሚገዛ አይነት ነው የምቆጥረው ነው እና ስከፍተው፣ የማውቀው ከሁን በፊት ያየሁት ይሆናል። ሌላ ኮፒ ማለት ነው ሌላ ቅጂ አለዚያም ደግሞ አይቼው የማላውቀው ይሆናል። አይቼው የማላውቀው ከሆነ ከዳር እስከ ዳር አንብቤ አጥንቼ ተምሬው ተሱ ትምህርቴን ከወሰድኩ በኋላ ነው ካታሎግ የማረገው ያንን እና እንደዚህ እያደረኩ ወደ አምስት ሺህ መጽሐፍት ያህል አጥንቼ ነው ካታሎግ ያደረግኩት። ካታሎጉ አሁን አስረኛው ቮሊዩም ወጥቷል። የመጀመሪያው ሶስት ቮሊዩም ፕሮፌሰር ማክንበር ነያ ካታሎግ ያደረገው የቀሩትን በአብዛኛውን እኔ ነኝ ካታሎግ ያደረግኩት እና በዚያን ጊዜ ጥሩ ጥሩ ጽሑፎች ጥሩ ጥሩ ታሪክ መጽሐፍ ያለባቸው አገኛለሁ እና ለእንዲህ አለ የሚጠና አለና አጥኑ ብዬ ለሰዎቹ ሳስተዋውቅ በካታሎጉ እንዴት ይሄንን እንዲያው፣ እኔ ለምን አላሳትመውም፣ ወደ አማርኛ ለምን አልተረጉመውም፣ እንዴት ነው እያልኩ በጣም እታገል ነበር። አንዳንድ አርቲክል እጽፍ ነበረ እና በዚያን ጊዜ ይሄንን በምታገልበት ጊዜ ማታ፣ ቀኑን ሙሉ ካታሎግ ሳደርግ ውዬ እና ማታ ኮፒ ዤ ሄጄ እቤቴ እስክተኛ ድረስ ሰራለሁ። እሁድ፣ ቅዳሜ ምሱ ላይ ጊዜን አሳልፋለሁ። እንዲህ እያልኩ ብዙ አርቲክልስ ማሳተም ስችል አንድ ድርጅት ለካ አይቷል። ምሰራውንና ታሪክን ሰዎች ነግረውት ይሆናል። ማካርተር ፋውንዴሽን ይባላል። አንድ ቀን ስልክ ተደውሎ የአምስት አመት ደሞዝ ይሰጥሃል ካታሎግ ከማድረጉ ነጻ ወጥተህ የምትፈልገውን ማጥናት ትችላለህ። ምንም አይነት ኮንዲሽን አናደርግብህም። ምን አጠናህ፣ ምን አደረግ፣ የደረስክ ገንዘቡን ምን አዋልከው፣ ማን ልህም እንደዚህ ነው የእኛ ስጦታ የምናደርገው፣ ልምዳችን ይሄ ነውና የአምስት አመት ደግሞ ሰጥተናል የሚል ስልክ ተደወለልኝ እና ያ ትልቅ እርምጃ ሆነ። በተለየ ክፍያው ሰንጆንስ ዩኒቨርሲቲ ክፍያው አንደኛ ከፍ ያለ አልነበረም። ሁለተኛ ደግሞ በየአመቱ ፈንድ ሬዝ እያደረጉ ገንዘብ እየሰበሰቡ ነበረ ለዚህ ለመጽሀፍቱ ስራ ለካታሎግ ለማድረጊያውም የሚሰበስቡት ከዚ ከዚያ ገንዘብ እያፈላለጉ ነበር እና በአመት በአመቱ በየአመቱ እንደገና የሚታደሰው ገንዘብ ሲገኝ ነበር። ከዛስ እንዴት የሆነ ማካርተር ፋውንዴሽን ውስጥ ስራውን ተቀበሉ? ከዛስ በምን አይነት ምርምር ተግባር ላይ ተሰማሩ? ለሌሎቹ የምሰጠው እኔ ራሴ እያጠናው ኤዲት እያደረግኩ ወደ እየገለበጥኩ ወደ ግእዙን እንዳለ ከሶስት አራት ኮፒ ወስድና ተመሳሳዮቹን እነሱን ኮሌት አረጋቸዋለሁ። ማለት ምንድን ነው አመሳስላቸውና የትኛው ነው ኦሪጂናሉ የሚለው ላይ ደረስና አንድ ስርአት አለ የጥናት ስርአት። እሱ ወደ እንግሊዝኛ ይተረጉማል። ፉትኖት ይደረግበታል። ያ እንግዲህ ከህትመት ላይ ይውላል። እና ትልቁ ስራዬ እነዚህን መጽሐፍ እያዘጋጁ ማሳተም ነው። ሁለተኛ ደግሞ በእነሱ ላይ ተመርኩዞ የኢትዮጵያን ታሪክ የኢትዮጵያን የስነ ጽሁፍ ታሪክ መጽሐፍ የኢትዮጵያን የሃይማኖት ፊሎሶፊ መመርመር ነው። እሱን እሱን ሁሉ ያደረግኩት በዚያ በአምስቱ አመት ግን ጊዜ ውስጥ ነው። ምን ያህል መጽሀፍትን ለማሳተም የቻሉ? ከዛ ውስጥ እስ አበይት የሚባሉ ስራዎች የትኞቹ ናቸው? እንግዲህ አንዱ። ደቂቀ እስጢፋኖስ የሚባሉ ሊቃውንት የጥንት መነኮሳት ነበሩ። በጣም በኢትዮጵያ ውስጥ ትልቅ እንቅስቃሴ ያደርጉ የነበሩ የእነሱን ታሪክ መርምሬ አጥንቼላቸዋለሁ። ሁለተኛ ደግሞ አባ ባህሪ የሚባሉ ስለ ኦሮሞ ታሪክ የጻፉ ነበሩ። የእሳቸውን መጽሐፍ በእንግሊዝኛ በግዕዝ በአማርኛ አርጌ ተርጉሜ በአንድ መጽሐፍ ጥራዝ አርጌ ከፉትኖት ጋራ ዝርዝሩ አንዳንድ ነገር በውስጡ መጽሐፍ ውስጥ ያሉ ያልተብራሩ ነገሮች ሲኖሩ የነገስታቱን ዘመን እነማን እንደሆኑ ያንን ያንን እያጣቀስኩ ኤዲት አድርጌ እሱን አሳትሜ ያለሁ። ሶስተኛ የባህርረ ሐሳብ የሚባል መጽሐፍ አለ። የዘመን ቆጠራ ነው። የዘመን ቆጠራ ጉዳይ ነው። እሱንም እንደዚሁ እንዴት እንደሆነ የድሮውን ስሊት ትቼ በአዲስ መንገድ እንዴት አድርጎ ዘመነ ቆጠራ እንዴት እንደሆነ ለማሳየት ምን ማለት ነው። እነዚህ የሚንቀሳቀሱ በዓላት አሉ በሀገራችን በተለየ ትንሣኤ፣ መቼ ነው የሚውለው የሚባል ጥያቄ አለ። እሱ በየአመቱ የሚውልበት ቀን የተወሰነ ነው። ተፈልጎ ነው የሚገኘው፣ በቁጥር ተቆጥሮ ነው የሚገኘው። የእሱንም ፈልጌ አሳድም ያለው በዚያ ላይ ደግሞ ረጅም ክሮኒክልስ ማለቴ ከይኩኖ አምላክ ጀምሮ እስከ ደርግ ዘመን ድረስ ያለውን በየአመቱ የተደረጉ ታላላቅ ድርጊቶችን ዘመናቸውን ሁሉ ሰብስቤ አጣርቼ በዚህ ጊዜ የሆነ ንጉሱ በዚህ ጊዜ ይህን አደረገ። በዚህ ጊዜ ጦርነት ነበረ፣ በዚህ ቀን እንደዚህ ሆነ የሚል እሱን ሁሉ በደንብ ዘርዝሬ አሳትሜ አንድ መጽሐፍ ወጥቷል። ከዚያ እንግዲህ በቅርብ ጊዜ ደግሞ ከዚያ ወዲህ ነው ከ ከማካርተር ስጦታ ወዲህ ደግሞ ያሳተምኳቸውን ከጠየቀኝ ከእነሱም ደግሞ ሌሎች ሌሎች መጽሐፍት አሉ። እነሱ ስነ ማን ናቸው? እነሱ አንዱ የደብረ ዘመዶ አበው ማለቴ ገና እንዲያው ልክ የሶሎሞኒክ መንግስት እንደተቋቋመ እንዲ በአጼ አምደ ጽዮን ዘመን የነበሩ ሁለት መነኮሳት ነበሩ። የእነሱ ታሪክ ተደብቆ ይኖር ነበረ። እነሱን ወደ እንግሊዝኛ ተርጉሜ ግእዙን አሳትሜ ከዚያ ደግሞ ብዙ በአምስት የሚሆኑ ታምራት በማርያም ስም የተፈሩ የማርያም ታምራት የሚባሉ ናቸው ድርጊቶች ናቸው። የተደረገውን ሁሉ በዚያን ጊዜ የሆነውን ነገር ማርያም አደረገችው እየተባለ ነው። እሱን ሁሉ እንግዲህ ታሪክ ጸሐፊዎች ማርያም አደረገችውም ባይሉ መሆኑን ያውቁታል። እንዲያውቁት እነሱ ሁሉ አጣርቼ ሰብስቤ አንድ መጽሐፍ ወጥቷል። ሁለተኛ ደግሞ አባ የኢትዮጵያ ቤተ ክርስቲያን ስለ ቅዱስ መስቀል ያላት ታሪክ ምንድን ነው የሚለውን ከጥንት ጀምሮ አክሱማውያት ዘመን ጀምሮ ከውጭ የተተረጎሙትን እና ኢትዮጵያውያን የደረሷቸውን ድርሰቶች ሰብስቤ አንድ መጽሐፍ ራሱን የቻለ መጽሐፍ ወጥቷል። ይሄ አለ። እነ አባ ጊዮርጊስ ዘጋስጫ የሚባሉ ደግሞ የታወቁ ታሪክ ትልቅ ሰው ነበሩ። እሳቸው ስለ ሃይማኖት የጻፉት የታወቀ ነው። እሱን አሳትሜ የላቸዋለሁ። ሌላ ደግሞ አሁን በቅርብ ጊዜ በአጼ ፋሲል ዘመን የመነኮሱ አንድ ሰው ነበሩ። የእሳቸው ታሪክ ደግሞ በጣም አስገራሚ ታሪክ ነው። የአጼ ፋሲል የወንድሙ ልጅ ናቸው። አባትየውን በዚሁ በስልጣን ሽኩቻ አባትየው ይገደላል። ልጅየው ይደነግጥና ጥሎ ይሄዳል። ከጎንደር እና ደብረ ሊባኖስ ሄዶ ይመነኩሳል እና ከጎንደር ወደ ደብረ ሊባኖስ ሲሄድ ያለው መንገድ በጣም ራሱን የቻለ ታሪክ ነው። ከዚያ ከደብረ ሊባኖስ ከመነኮሰ በኋላ ዝቋላ ይሄዳል። ዝቋላን ሄዶ ጎብኝቶ ሲመጣም ደግሞ በዚያ የሚያጋጥመው ታሪክ የሚደነቅ ነው። ይመለስና አንድ ቦታ ገዳም ያቋቁማል። እዚያ ብዙ ታምራት ሰርቶ ይሞታል። ገዳሙም እዚያው ገዳም አቋቁሞ አሁን ዛሬ ገዳሟ ትኑር አትኑር አላውቅም። እና እንደዚህ እንደዚህ ያሉ ስራዎች ነው እንግዲህ የምሰራው። የወርቂቱ ልጅ ዘራ ያቆብ የሚልስ እሱን ስ መቼ ነው የጻፉት? እሱ አሁን በቅርብ ጊዜ ነው የጻፍኩት። ምንድን ነው ያ ዘራ ያቆብ ኢትዮጵያዊ ነው አይደለም? ፈላስፋው ዘርዓ ያዕቆብ ነው አይደለም? ልክ ነው። ፈላስፋው ዘርዓ ያዕቆብ አንድ ፈላስፋ ተገኘ ኢትዮጵያ ውስጥ ተብሎ ተደንቆ ነበረ። እና ታሪኩም ወደ ጀርመንኛ ነው፣ ወደ ላቲን ተርጉሞ ፕሮፌሰር ሊትማን መጽሐፉን አሳትሞለት ነበረ። በኋላ ሌሎች ተመራማሪዎች መጥተው የለም ሰውየው ስሙ ዘርዓ ያዕቆብ አይደለም ሌላ ኢጣሊያዊ ሚሽነሪ ነው ኢትዮጵያ ውስጥ ያሳተመው ብለው እርግፍ አድርገው ትተውት ነበረ። እንደገና ኢትዮጵያዊ አይደለም ብለው እና እኔ እንደገና አጠናሁት። ቴክስቱን ራሱን ጽሁፉን ሁለት ኮፒ ናቸው ያሉት። ሁለቱን እያስተያየው ስጽፍ ሳነብ የባህር ሀሳብ መዛነፍ አየሁበት። ምን ማለት ነው? አንደኛው ላይ ዘራ ቆብ ራሱ ኖርኩ ያለበትን ቦታ ያሳያል፣ ዘመኑ ቀኑ። አንደኛው ላይ ደግሞ ይሄ ኦርቢኖስ የሚባለው ሰውዬ ጣሊያኑ ሚሽነሪ እሱ የነበረበትን ዘመን ነው የሚያሳየው። እንግዲህ ለምሳሌ ሰኞ ይላል አንደኛው ላይ አንደኛው ላይ ማክሰኞ ይላል እና አርሞ በእጁ አርሞ ማክሰኞ የሚለውን አዙሮ ሰኞ ብሎታል። ምክንያቱም በሱ ዘመን ሰኞ ነበር ማለት ነው ያ ዓመተ ምሕረት የዋለው እና ያንን አይቼ፣ የለም ይሄ ሰውዬ እውነትም እውነተኛው ዘርዓ ያዕቆብ ነው፣ ወርቄ ነው፣ ይሄኛው የቀዳው ነው እንጂ የራሱ አይደለም የሚለው ውሳኔ ላይ የደረስኩት ያንን በማጥናት ነው። እርግጥ ነው ፍልስፍናውን የራሱ ይሁን ወይንም ከሚስዮናውያን ሰምቶ ይሁን ያጠራጥራል። እኔ እንደምጠረጥረው ሀሳቡን ከነሱ የወሰደ ይመስለኛል። አስፋፍቶታል። በደንብ አድርጎ አስፋፍቶ ጥሩ አድርጎ ጽፎታል። መነኩሴ ነኝ እያለ ሲል ቆይቶ በኋላ ምንኩስና አሁንም መነኩሴ እንዳይደለ ሁሉ ይናገራል። ገድል ነው፣ የራሱ የህይወት አውቶባዮግራፊ ልትለው ትችላለህ። የራሱ የጻፈው ታሪኩ ነው። እና በጣም ተወዳጅነት ስላለው በአማረ ግዕዝ ስለ ጻፈው እኔም እንደ የተቻለውን ያህል የአማረ አማርኛ የኑሮ ብዬ ተርጉም ያሳትሜለታለሁ። የተማሪውን ወልደ ሕይወት የሚባል ተማሪ አለው። የእሱን የእሱን ግዕዝ ሳልተረጉምና ሳላጠናው ቀረው። አብሬ ማድረግ ነበረብኝ። እሱን አላደረግኩም። የበለጠ ያጓጓኝ የዘራ ያቆብ የወርቅ ታሪክ ስለሆነ ነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሃሪክ ይከተሉን።